ኩላሊት ስራውን የሚያቆምበትን ወይም ስራው በእጅጉ የሚስተጓጎልበትን የህመም ሁኔታ አስመልክቶ ከአድማጮች የደረሱ ጥያቄዎችን መነሻ በማድረግ የተቀናበረ ዝግጅት የመጀመሪያ ክፍል ነው። ዛሬ የቀረበው አቶ አህመድ አሳኒ፣ ካሰላ አሳምነው፣ በርታ ከሀረር አንዱ አለም መስፍን ከሎስ አንጀለስ ናቸው። በህክምናው አጠራር በእንግሊዝኛ ኪድኒ ፌለር ወይም ሬናል ፌለር በመባል የሚታወቀውን የህመም ሁኔታና የህክምና አማራጮቹን ጨምሮ ተቀራራቢ ጥያቄዎች ያደረሱን የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ሀገር አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ህክምና ባለሙያውን ዶክተር ተዋበ ግርማን አነጋግረዋል። ዶክተር ተዋበ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። በርከት ያሉ አድማጮቻችን ናቸው ተያያዥና ተዛማች ጥያቄዎችን ያደረሱን። የበሽታውን ምንነት ከመረዳት ብንነሳ፣ ለመሆኑ ኩላሊት ስራውን አቆመ ስንል ምን ማለታችን ነው? ኩላሊት ስራውን አቆመ ስንል ኩላሊት የሚሰራቸው ስራዎች አሉ። የእነሱ ስራ እንደሚገባ ማከናወን በሚያቅትበት ጊዜ ነው። ኩላሊት በሰውነት ውስጥ ያለው ተግባር በጣም ብዙ ነው። ከዛ ውስጥ ሰውነት ውስጥ ያሉ በጣም አስፈላጊ የሆኑ ንጥረ ነገሮችን በሚገባ መልኩ እንዲኖር ያደርጋል፣ ያመጣጥናል። እንዲሁም ደግሞ ከምግብ መዋሃድ ጋር የሚወጡ ፈሳሽ ቆሻሻዎችን በሽንት አማካኝነት እንዲወጣ ያደርጋል። የደም ግፊትን በሰውነት ውስጥ ያለውን የፈሳሽ መጠን ቆጣጠራል። የደም ህዋሳት እንዲፈጠሩ የሚረዳውን ደሞ ቅመም ወይም ሆርሞን ያመነጫል። ከአጥንት ጤንነት ጋር ግንኙነት አለው እና እነኚህ ሁሉ ጠቀስኳቸው ስራዎች እንደሚገባ ሳይከናወኑ ሲቀሩ ነው እንግዲህ የኩላሊት ስራ ማቆም ብለን የምንጠራው። ለመሆኑ ይህ የኩላሊት ስራ ማቆም በጊዜያዊነት ሲሆን ድንገተኛነት ሲኖረው ምን አይነት ችግሮች ይከተላሉ? ድንገተኛ ወይም ጊዜያዊ የኩላሊት መታወክ የምንለው በብዙ መልኩ ሊመጣ ይችላል። ለምሳሌ አንድ ሰው ሰውነት ፈሳሽ ከሚገባው በላይ ከማጣቱ የሚፈጠር ሊሆን ይችላል። ለምሳሌ ደም ግፊት በጣም ሲወርድ፣ አንድ ሰው ኢንፌክሽን ይዞት ደም ግፊቱ በጣም ዝቅ ሲል፣ ሰው በአደጋ ምክንያት፣ በወሊድ ምክንያት በጣም ብዙ ደም ሲፈሰውና እንደገና ግፊቱ ሲወርድ የሚፈጠር በሽታ ነው። አንዳንድ መድኃኒቶችም ደግሞ አሉ እንደዚሁ ኩላሊትን ሊያጠቁ የሚችሉ ለቁርጥማት በተለይ የሚሰጡ መድኃኒቶችን ሞትሪን፣ ሃይቡፕሮፌን የመሳሰሉት መድኃኒቶችም ሲሆኑ እንደዚሁ ኩላሊትን ሊያጠቁ ይችላሉ። እንግዲህ እነኚህ ናቸው ጊዜያዊ ኩላሊት መታወክን የሚፈጥሩት። ይህ ሁኔታ ሲከሰት፣ የኩላሊት አገልግሎት በድንገት ሲስተጓጎል፣ በተለይ የሚታዩ ምልክቶች ሲኖሩ ይሆን ምልክት ስንል ብዙ ጊዜ ምልክት የኩላሊት በሽታዎች ብዙ ምልክት የላቸውም። ያው የሚያምጡበትን ተያይዘው የመጣበትን ምልክቶች ነው የምናየው። ለምሳሌ በወባ በሽታ የመጣ ከሆነ የወባ በሽታ ምልክት ከዛ ጋር ተያይዞ የሽንት መጠን መቀነስ፣ ማቅለሽለሽ፣ ማስታወክ፣ የምግብ ፍላጎት መቀነስ የመሳሰሉትን ምልክቶች ስናይ ነው የኩላሊት ችግር ሊኖር ይችላል ብለን የምናስበው። ዶክተር ተዋበ ቅድም ከዘረዘሯቸው በመንስኤነት ሊታዩ ከሚችሉ ችግሮች የሌሎች ህመም ሁኔታዎችን ጨምሮ ለዚህ ድንገተኛ የኩላሊት መታወክ ወይም የኩላሊት ስራ መስተጓጎል በምክንያትነት ጠቅሰዋል። እንዲያውም አንዳንዶቹ ህመም ማስታገሻነት የሚወሰዱ መድኃኒቶችን ጭምር ገልጠዋልና ይህ የሚከተለው የተለየ ሁኔታ ይፈልጋል። መጠኑ አብዝቶ ሲወሰን ነው፣ በማንኛውም ሰው ላይ ነው። በመድኃኒቶች ሳቢያ የሚከተለውን ድንገተኛ የኩላሊት መታወክ ቢያስረዱን። አብዛኛዎቹ በመድኃኒት ሳ የሚመጡት ጊዜያዊ ኩላሊት መታወኮች መታወቆች አብዝቶ መድኃኒቶቹን ከ ከመውሰድ ጋር የተገናኙ ናቸው። ከሚገባው በላይ ወይም ሐኪም ካዘዘው በላይ መውሰድ፣ በተከታታይ በየቀኑ መውሰድ፣ እንደዛ አይነት የቁርጥማት በሽታዎችን የሚከላከሉ መድኃኒቶችን መውሰድ፣ ለምሳሌ እሱ በተከታታይ ከወሰድ ናቸው ኩላሊትን ሊጎዱ ይችላሉ። አንዳንድ ሁኔታዎች ደግሞ ለኩላሊት በሽታ የሚያጋልጠዋሉ ለምሳሌ በቂ ፈሳሽ በሰውነታችን ውስጥ ከሌለ እና ደግሞ እነኙኑ መድኃኒቶች ደግመን ከወሰድን ሁኔታው ሊከሰት ይችላል። ዶክተር ተዋበ እንግዲህ አሁንም በአስቸኳይ ወይም በድንገተኛና ና በአፋጣኝ የሚከሰተውን የኩላሊት ሁከት ነው እየተመለከት ነው ያለ ነው። ይህን በአፋጣኝና ድንገት የሚከሰት የኩላሊት መታወቅ ለመቀየርስ ወዲያው ለመመለስ የቱን ያህል እድል አለው? ምን አይነት እርምጃዎችስ ይጠይቃል? በመጀመሪያ መወሰድ ያለበት እርምጃ ብዬ የማስበው መከላከልን። ለምሳሌ የሚገባውን ያህል መጠን ፈሳሽን መውሰድ፣ በተለይም ደግሞ ማስመለስ ና ማስቀመጥ ያለበት በሽታ ሰዎች ሲይዛቸው በቂ ፈሳሽ ወደ ሰውነታቸው ውስጥ እንዲገባ ማድረግ፣ ደም ሲፈስ ቶሎ አቁሞ ደም መተካት፣ የሚያስፈልገው ነገር ካለ ቶሎ መተካት፣ ደም ግፊትን መሆን ካለበት ደረጃ ቢያንስ ቢያንስ ከደም ግፊት ከመቶ በላይ አለበት እና ከዛ በላይ እንዲሆን ማድረግ እነዚህን እነዚህን የመሳሰሉ ነገሮችን ማድረግ በሽታውን ሊከላከል ይችላል። ደሞም አንዴ በሽታው ከተመረመረ በኋላና ከታወቀ በኋላ እነኝኑ ነገሮች ማቆም፣ መድኃኒቶቹን ማቆም አስፈላጊ ይሆናል። ይሄ በድንገተኛ የተከሰተ ምንጮቹ የተለያዩ ሊሆኑ እንደሚችሉ የገለጹልን፣ አንዳንዶቹም አስቀድሞ መከላከል የሚቻሉ ጭምር በመንስኤነት የሚገቡበት ሁኔታ ህመሙ አንዴ ከተከሰተ በኋላ በኩላሊት ላይ በሚያመጣው አደጋም ሆነ ሌሎች ጉዳቶች ይኖሩ ይሆን ከወዲሁ አድማጮች እንዲያውቋቸው እንዲረዷቸው ሊያነሱን ሊያካፍሉን የሚችሉት አ አብዛኛዎቹ በጊዜያዊ ሁኔታ የሚፈጠሩ የኩላሊት መታወኮች ተመልሰው ወደ ጤንነት ይሄዳሉ፣ ሪቨርስብል ናቸው። ነገር ግን አንዳንድ ጊዜ ቀጣይነት ያለው ዘላቂ የኩላሊት መታወክን ሊፈጥሩ የሚችሉ በተለይም ደግሞ ከመድኃኒቶች ጋር ተያይዘው ያሉ በሽታዎች ክሮኒክ ወይም ዘላቂነት ያለው የኩላሊት መታወክ ሊፈጥሩ ይችላሉ። ስለዚህ እነኛን መድኃኒቶች አዘውትሮ መጠቀም ወደ ክሮኒክነት እንዲቀየር ወይም ወደ ዘላቂነት እንዲቀየር ያደርገዋል። ዶክተር ተዋበ ማን በይበልጥ ለዚህ ህመም ወይም ለዚህ አደጋ የተጋለጠ ነው? በእድሜ በጤና ሁኔታ ይበልጥ የሚጋለጡ ሰዎች ይኖሩ ይሆን? የስኳር በሽታ ያለባቸው እንዲሁም የደም ግፊት በሽታ ያለባቸው ሰዎች ለዘላቂ የኩላሊት መታወክ በጣም የተጋለጡ ናቸው። እንዲሁም ክብደታቸው በጣም ከፍ ያለ ሰዎች ብዙ የሰውነት እንቅስቃሴ የማያደርጉ ሰዎች፣ ጨው የሚያበዙ ሰዎች፣ ሲጋራ የሚያጨሱ ሰዎች ለኩላሊት በሽታ የተጋለጡ ይሆናሉ። በአፋጣኝ በአጣዳፊነት የሚከሰተውን የኩላሊት ስራ መስተጓጎል ወይም የኩላሊት መታወክ ነበር የተመለከትነው። ስር የሰደደ የሚባለውን አይነት ህመም ሁኔታ ደግሞ ቢያስረዱን። ስር የሰደደ የኩላሊት ስራ መስተጓጎልን የሚፈጥረው ምንድን ነው? ከቀደመው በአጣዳፊ በአስቸኳይ ከሚከሰተው በምንስ ይለያል? የኩላሊት ስራ ማቆመን ወይም የኩላሊት ስራ መስተጓጎሉን አስመልክቶ ከተለያዩ አድማጮቻችን የደረሱንን ጥያቄዎች መነሻ በማድረግ ከዶክተር ተዋ በግርማ ጋር የጀመርነው ቃለ ምልልስ አልተቋጨም። በቀጣዩ ፕሮግራማችን ለቀደሙና ለቀሪው ጥያቄዎች ምላሹን ይዘን እንቀርባለን። ለአሁኑ ግን እንግዳይን ዶክተር ተዋ በግርማን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።